የኦሮሚያ ክልል ባለሥልጣናት ከተለመደው ወጣ ያሉና ደፋር አካሄዶች መምረጣቸው ያነጋግር ይዟል። እነዚህ አካሄዶች ትኩረት ያደረጉት ክልሉን ባለፈው ዓመት በናጠው ሕዝባዊ ዓመፅ ዋና ተሳታፊዎች በነበሩ ወጣቶች ላይ ነው። ወጣቱ ከአካባቢው ሀብት ተጠቃሚ ካልሆነ ሊፈጠር የሚችለውን አደጋ በክልሉ ባሉ የግል ኢንቨስትመንቶች ላይ ከደረሱ ጥቃቶች ጋር በግልጽ ሲያያይዙ ታይተዋል። በመፍትሄነት ከወሰዷቸው እርምጃዎች አንዱ ምንም እሴት የማይጨመርባቸው ያሏቸውን የማዕድን ማምረቻዎች ከግል ባለሀብቶች ወስዶ ለተደራጁ ወጣቶች ማስተላለፍ ነው። የሲሚንቶ ፋብሪካዎችም የምርት ግብዓቶችን ከወጣቶች እንዲገዙ ስምምነት አስፈርመዋቸዋል። ትናንት መጋቢት 13 መንግስታዊ ሙገር ሲሚንቶ ፋብሪካ ከኦሮሚያ ክልላዊ መንግስት ጋር አዲስ ስምምነት ተፈራርመዋል። የኦሮሚያ ክልላዊ መንግስት እነዚህን እርምጃዎች የሚወስደው በዚህ ዓመት ብቻ በክልሉ ላሉ አንድ ነጥብ ሁለት ሚሊዮን ስራ አጥ ወጣቶች ስራ ለመፍጠር ከያዘው እቅድ ተነስቶ እንደሆነ የኦሮሚያ የስራ ዕድል ፈጠራና የከተሞች የምግብ ዋስትና ኤጀንሲ ዋና ዳይሬክተር አቶ አወሉ አብዲ ይናገራሉ። የስራ ዕድል የሚፈጠርባቸው መስኮች አንዱ ማዕድን ነው። ማዕድን ምንድን ነው? በመሰረቱ ዝም ብሎ ተቆፍሮ ተክዶ ፋብሪካ ውስጥ የሚገባ ነገር ነው። ስለዚህ ቫሊዩ አድ የሚደረግበት ነገር አይደለም። ስለዚህ አትሊስት ማዕድኑ ከምንጩ ላይ ባለው ብቻ ጥቃቅንና አነስተኞችን አደራጅተን እነሱ የመነሻ ካፒታል እያገኙ የራሳቸውን ቢዝነስ የሚፈጥሩበት ሁኔታ ለማድረግ ታስቦ የተሰራ ነው። ጥቃቅኖች ይህንን ጥሬ ዕቃ አቅርቦቱን እንዲያቀርቡላቸው ፋብሪካዎችን ጋር ተስማምተናል። ከሙገርም ጋር፣ ከደርባም ጋር፣ ከዳንጎቴም ሌሎች ክልል ውስጥ ካሉ አስራ ስምንት የስሚንቶ ፋብሪካዎችም ጋር በተመሳሳይ ሁኔታ ለስራ እድል ፈጠራ ቁጭ ብለን ተስማምተን እነሱም ይሄ ችግር ይመለከተናል እኛም የችግሩ ፓርቶኔን መካፈል አለብን ብሎ ተስማምቶ በጋራ የተደረገ ነገር ነው። አቶ አወሉ ይህን ይበሉ እንጂ የሲሚንቶ ፋብሪካዎቹ ስምምነቱን እንዲፈጽሙ እንደተነገራቸውና ሁሉም የሆነው በአጭር ጊዜ ውስጥ ነው ሲሉ ቅሬታ ማቅረባቸው ተዘግቧል። የሲሚንቶ ግብዓቶች አቅርቦት ወደ ተደራጁ ወጣቶች መዞር በሲሚንቶ ምርት ላይ መስተጓጎል እንዳይፈጥርም አስግቷል። ከፋብሪካዎቹ ሌላ እንደ አሸዋ ጠጠርና ኖራ ያሉ ማዕድኖችን ያመርቱ የነበሩ ባለ ሀብቶች ማምረቻ ቦታዎቹን ልንነጠቅ ነው የሚል አቤቱታ ማቅረባቸው ተገልጿል። ሀብት የማፍራት ሕገ መንግስታዊ መብታችን ተጥሷል ማለታቸውም ተሰምቷል። ቅሬታዎቹን ላቱ አወሉ አንስተንላቸው ነበር። ከባለ ሀብቶች የተነጠቀም ሆነ የሚነጠቅ ቦታ የለም ሲሉ አስተባብለዋል። አንደኛ ይሄ ማዕድን የሚባለው ነገር የጋራ ሀብት ነው፣ የተወሰኑ ሰዎች ብቻ የሚበለጽጉበት አይደለም። ለምሳሌ እዚህ ምስራቅ ሻው አካባቢ ያለው ማዕድን ሶስት አራት ባለ ሀብቶች የሚባሉ ማለት ነው ሶስት አራት ደላሎች በሞኖፖሊ ይዘው የሚጠቀሙበት ሁኔታ ነው በጥናቱ የተረጋገጠው። ሁለተኛ ማሽን አልነካንም። ድንጋይ የሚፈጩ ማሽነሪዎች አካባቢም ድንጋይ አሁንም እነሱ ናቸው የሚፈጩት። ጥው ድንጋይ ግን ልጆቹ አውጥቶ ለእነሱ ያቀርባሉ እነሱ ቀብሎ ይፈጫሉ ቫሊዩ አዳርጎ ይሸጣሉ ማለት ነው ስራ አጡ ወጣቱ ይህንን ነገር ሰብስቦ ቢሸጥ ምንድን ወንጀሉ ምንም ወንጀል የለውም የፊታዊነት ጉዳይ ነው የእኩልነት ጉዳይ ነው የጋራ ተጠቃሚነት ጉዳይ ነው ስለዚህ ይህንን ደግሞ በጋራ ተስማምተን ከባለ ሀብቶቹም ጋር ያለ ምንም ልዩነት ነው የተለያየ ነው ስለዚህ ይህንን በጎን የሚያቀርብ አካል ካለ በራሱ ችግር ያለበት አካል ስለሆነ ራሱን በዚያ በልኩ ቢያርም ጥሩ ነው ስለ ጉዳዩ በፌስቡክ ገጻችንና በዋትሳፕ አድራሻችን አስተያየታቸውን ያጋሩን ተከታታዮቻችን ለክልሉ እርምጃ አውንታዊ አመለካከት አላቸው። ተግባራዊነቱን የሚጠራጠሩ እንዳሉ ሁሉ እርምጃዎቹን የተቹም በርካቶች ናቸው። ተስፋ የደሳለኝ የተባሉ ተከታታይ ወጣቶች ከአካባቢያቸው ሀብት ተጠቃሚ መሆናቸው ተገቢ ነው። ችግሩ የሚመስለኝ መጀመሪያውኑ ከማደራጀት ያገዳቸው ማን አለ የሚለው ይመስለኛል። የ25 ዓመት ጥፋትን በችኮላ ማስተካከል አይቻልም ብለዋል። ጌች ድሪ ባለታ የተባሉ ተባሉ አስተያየት ሰጪ በበኩላቸው ልማት አንዱን ሀብታም አንዱን ድሃ ማድረግ ነው ወይስ ሁሉንም ያማከለ መሆን አለበት ሲሉ ጠይቀዋል።